በደቡብ ሱዳን ሰላም ላይ ለመነጋገር የምስራቅ አፍሪካ ሀገሮች የጋራ ልማት ባለስልጣን ኢጋድ መሪዎች እዚያው ደቡብ ሱዳን ዋና ከተማ ጁባ ላይ ስብሰባ ተቀምጠዋል። በስብሰባው ሐሳብና ሂደት ላይ የአዲስ አበባው ዘጋቢያችን እስክንድር ፍሬ ወደ ጁባ ደውሎ ሲያበቃ የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይን አቶ መለስ ዓለምን አናግሯቸዋል። ቃለ ምልልሱ ቀጥሎ ይቀርባል። በጣም አመሰግናለሁ ስለ ጊዜዎት አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ። እንግዲህ በኢትዮጵያ አመሰግናለሁ። እና እንግዲህ በኢትዮጵያ የውጭ ጉዳይ ሚኒስትርና የኢጋድ የሚኒስትሮች ምክር ቤት ሰብሳቢ በዶክተር ወርቅነህ ገበየው የሚመራ ቡድን በደቡብ ሱዳን ሰላም ለማምጣት በተያያዘ ጥረት ጁባ እንደሚገኝ ሰምተናል። እርስም ከሉካም ጋር ጁባ ነው ያሉት ምንድን ነው አላማው የዚህ ጉብኝት ካለ ጥያቄ ልነሳ አቶ መለስ። አመሰግናለሁ እስክንድር። እንግዲህ አሁን ይሄንን ቃለ መጠይቅ እያደረኩ ባለበት ጊዜ የፌዴራል የውጭ ጉዳይ ሚኒስትር ዶክተር ወርቅነህ ገበየሁ የሚመሩት የኢጋድ አባል ሀገራት የውጭ ጉዳይ ሚኒስትሮች ከደቡብ ሱዳን ነጻ አውጪ ጦር እስረኞች የሚባሉት ፎርመር ዲቴይኒስ ጋር እየተነጋገሩ ነው። ቀደም ሲል ከደቡብ ሱዳን ፕሬዚደንት ሳልቫኪር ማያርዲት ጋር ውይይት አድርገዋል። የዚህ ውይይት ዋነኛው ዓላማ ሰኔ ሁለት ሺ ዘጠኝ ላይ የአፍሪካ ህብረት የኢጋድ አባል ሀገራት መሪዎች ያሳለፉት ውሳኔ ነበር። ከአራት አመት በፊት አዲስ አበባ ላይ የተፈረመውን የሰላም ስምምነት በተፋጠነ ሁኔታ ስራ ላይ ለማዋል ከሁሉም የፖለቲካ ሀይሎች ጋር ውይይት ለፍ እንዲደረግ ወስነዋል። በዚህም መሰረት ባለፈው አንድ ወር አዲስ አበባ፣ ጁባ፣ ካርቱም ባለፈው ሳምንት ደግሞ ደቡብ አፍሪካ ውስጥ ከቀድሞ የደቡብ ሱዳን ምክትል ፕሬዝደንት ተቀዳሚ ምክትል ፕሬዝደንት ዶክተር ሪክ ማቻር ጋር ውይይት ተደርጓል እና አሁን ይሄ በዶክተር ወርቅነህ የተመራው የልዑካን ቡድን ለአገሪቱ ፕሬዝደንት ሳልቫኪር ማያርዲት እንዲሁም በተለያዩ የፖለቲካ ወገኖች የምክክር ሂደቱን ውጤት እያስረዱ ነው ያሉት። እንግዲህ እርስዎም እንደገለጹት ከተለያዩ ወገኖች ጋር ነው ምክክሩ እየተደረገ ያለው። ምን ተስፋ ሰጪ ምልክቶች ታይተዋል በዚህ ጥረት? እንግዲህ ባለፈው አንድ ወር በተካሄደው ጥረት የዛሬውን ጨምሮ ሁሉም የፖለቲካ ኃይሎች አዲስ አበባ ላይ የተፈረመውን የሰላም ስምምነት በተፋጠነ ሁኔታ ስራ ላይ ለመዋል ከመግባባት ደርሰዋል። ሁለተኛ፣ መሳሪያ አንግበው ዱር ቤቴ ያሉ የተለያዩ የታጠቁ ኃይሎችን በተመሳሳይ መንገድ የተኩስ አቁም ስምምነት ለመጠበቅ ተስማምተዋል። ከዛ በተጨማሪም ከወራት በፊት የተጀመረ የብሔራዊ መግባባት ውይይት አለ ናሽናል ዳያሎግ የሚባለው እሱን አሳታፊ ለማድረግ ከስምምነት ደርሰዋልና ሶስቱ ዋነኛ የዚህ አንድ ወር የዘለቀው የምክክር ሂደት ውጤቶች እነዚህ ናቸው። አቶ መለስ እርስዎም እንደሚያውቁት ኢጋድ፣ እርስዎም ከዚህ ቀደምም እንደገለጹት የቀድሞው ምክትል ፕሬዚዳንት እና የአማጽያኑ መሪ ዶክተር ሪያክ ማቻር በሰላም ሂደቱ በቀጥታ እንዳይሳተፉ ኢጋድ መወሰኑን ገልጸውልኝ ነበረ። አሁን ደግሞ ከእሳቸውም ጋር ጭምር ውይይት መደረጉን ጠቁሟል። ይሄ እንዴት ነው የሚታረቀው? ብዙም ልዩነት የለውም እስክንድር። እንግዲህ በቀጥታ መሳተፍ አይችሉም ነው። እሳቸው የሚመሩት የነበረ ኃይል አለ። ይህ ኃይል አሁን ያለበት ሁኔታ ይታወቃል። ስለዚህ እሳቸው በቀጥታ ጁባ ሄደው ለመሳተፍ የሚያስችል ሁኔታ የለም። ስለተወሰነ ጊዜ ከዚህ ሂደት ገለል እንዲሉ የኢጋድ አባል ሀገራት መሪዎች ያሳለፉት ውሳኔ አለ። ይሁን እንጂ የእሳቸውን አስተሳሰብ የሚያራምዱ ሌሎች የትግል አጋሮቻቸው ስላሉ እነሱ በዚህ የምክክር መድረክ ላይ እንዲሳተፉ ተደርገዋል። ስለዚህ ሬክማቸር በቀጥታ ባይሳተፉም የእሳቸውን አስተሳሰብ የሚያንጸባርቁ ሰዎች የዚህ ውይይት አካል እንዲሆኑ መደረጉ አጠቃላይ ደግሞ ሱዳን የሰላም ጥረት ሁሉንም አካታች ለማድረግ የሚካሄድበት ሂደት ተደርጎ ሊወሰድ ይችላል። ስለዚህ ብዙም የሚቃረን ነገር የለውም። ዶክተር ወርቅነህ ግን ቀደም ሲል እርስዎም እንዳሉት ከዶክተር ሪያክ ማቻር ጭምር ተነጋግረዋል። በአሁኑ ውይ ትክክል ትክክል፣ የት ነው የተነጋገሩት? የት ነው ለፈው ሳምንት ባለፈው ሳምንት ክቡር ዶክተር ወርቅነህና ሱዳን የውጭ ጉዳይ ሚኒስትር ፕሮፌሰር ኢብራሂም ጋንዱር ወደ ደቡብ አፍሪካ ፕሪቶሪያ በመሄድ አንደኛ ከደቡብ አፍሪካ ምክትል ፕሬዚዳንት ራማፎዛ እና የውጭ ጉዳይ ሚኒስትሯ ከዛ በተጨማሪም የደቡብ ሱዳን የቀድሞ ተቀዳሚ ምክትል ፕሬዚደንት ዶክተር ሬክማቸር ጋር ውይይት አድርገዋል። ይሄ የፕሪቶሪያው ውይይት ሬክማቸር ከዚህ አካባቢ ገለል ካሉ በኋላ የተካሄደ የመጀመሪያ ውይይት ነው። በእሳቸውም ዘንድ ቢሆን ኢጋድ የጀመረውን የማሳለጥ ሂደት እንደሚደግፉ ገልጸዋል። የደቡብ ሱዳን የሰላም ችግር፣ የጸጥታ ችግር በሰላማዊ መንገድ እንዲፈታ እሳቸውም እሳቸው የሚመሩት ኃይል ፍላጎት እንዳለው ገልጸዋል። በዚህ ላይ አቶ መለስ የሰላም ስምምነቱ አዲስ አበባ ውስጥ ከተፈረመ በኋላ ብዙ አዳ ሁኔታዎች ተፈጥረዋል። በአሁኑ ሰዓት ተቃዋሚዎቹን ወክለው በደቡብ ሱዳን መንግስት ውስጥ በምክትል ፕሬዚዳንትነት ያሉት ቀድሞ የዶክተር ሪያክ ማቻር ታማኝ የነበሩት ዋነኛ ተደራዳሪያቸው ጀነራል ታባን ደንጋይ ናቸው። ሪያክ ማቻር እሳቸው እንደ ከዷቸው አድርገው ነው የሚያስቡት። ቀደም ሲል እንዳሉትም የቀድሞው የውጭ ጉዳይ ሚኒስትር ደንጋ ሎር ያሉበት የቀድሞ ታሳሪዎች የሚባል ቡድን አለ። እንደገና መንግስቱ ውስጥ ያሉትም አሉ እና እነዚህን ሁሉ ኃይሎች የማስማማቱ ጥረት ነው ያለው እና የበለጠ እየተወሳሰበ መጥቷል የሚሉ ሰዎች አሉ። እነዚህን ሁሉ ከግምት በማስገባት ራሷቸው ተቃዋሚዎቹም ዶክተር ሪያክ ማቻር፣ ጀኔራል ታባን ደንጋይ በሁለት አቅጣጫ የተሰለፉ በመሆናቸው ማለት ነው። እንግዲህ የኢጋድ አባል አገራት መሪዎች ያሳለፉት ውሳኔ አለ። አንደኛው የሰላም ስምምነቱ ላይ ቅሬታ ያላቸው ሰዎች ሃሳባቸውን በድጋሚ የሚያቀርቡበት እድል እንዲኖር ይሄ ስምምነቱን እንደ አዲስ ለመክፈት ወይም አንፓክ ለማድረግ አይደለም። ስምምነቱ በተሻለ ፍጥነት ተግባራዊ ሊሆን የሚችልበትን እድል ለመፍጠር የተካሄደ የተወሰነ እርምጃ ተደርጎ ሊወሰድ ይችላል። ስለዚህ ውስብስብ የሚያደርገው ሳይሆን የበለጠ አሳታፊ አካታች እንዲሆን ከማድረግ አንጻር በጎ አስተዋጽኦ ይኖረዋል ብሎ ማለት ይቻላል። ለምሳሌ ቀደም ሲል በነበረው ሂደት ላይ የጎላ ተሳትፎ እንዲኖራቸው ሲፈለግ የነበረ የሲቪል ሶሳይቲ እና ሌሎች ታዋቂ ግለሰቦች ላይ አስተያየት ለማካተት ጥረት እየተደረገ ነው። ስለዚህ እንደ አንድ የሰላም ሂደት የተለዩ ድምፆችን የመውሰድ፣ ቅሬታዎችን የማስተናገድ የአዲስ አበባ ስምምነት እንግዲህ ሰላሳ ወር ነው የተሰጠው። አሁን የቀረው ጊዜ አንድ አመት አካባቢ ነው የሚሆነው። በተቀመጠለት የጊዜ ሰሌዳ ተግባራዊ ከመሆን አንጻር የራሱ የመጓተት ሂደት ስለነበረበት እንደ አዲስ የጊዜ ሰሌዳውን የመፈተሽ ስራም እየተከናወነ ነው እና ይሄ በዶክተር ወርቅነህ ገበየሁ የተመራው የኢጋድ የልኡካን ቡድን በዚህ ረገድ ሁሉንም የፖለቲካ ኃይሎች ለማናገር ጥረት እያደረገ ነው። የዚህ ሰላም ሲደት ሂደትን በመደገፍ ረገድ አጋር ከሆኑ ሌሎች ወገኖችም ጋር ውይይት ይካሄዳል ተብሎ ይጠበቃል። የሰላም ሂደቱ ዘላቂ ብቻ ሳይሆን ተግባራዊ ለመሆን የሚያስችል ዕድል የሚፈጥር ነውና የሚቃረን አይደለም። ውስብስብ የሚያደርገውም አይደለም። አቶ መለስ ዓለም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ ከጁባ በስልክ ለሰጡኝ ቃለ ምልልስ በጣም አመሰግናለሁ ስለ ጊዜ